ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ20 እና በ25 ሜትር ባንድ እንዲሁም በናይልሳት ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 26 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል አድማጮች። አስተናጋጆቻችሁ ቆንጂ ይታየና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች በተፈጠሩ ግጭቶች ስለደረሰው ጉዳት መንግሥት ኃላፊነት እንዲወስድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳሰበ። ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል። ድንበር ለማስፋት የሚያደርጉትን እንቅስቃሴ ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና እዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠር። አቶ ጥላሁን እንደሻው የመድረክ አባል የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት ከፍተኛ የኬንያ የምርጫ ኮሚሽን ባለስልጣን ግድያ ጭምር ሰሞኑን በሀገሪቱ የተከሰቱ ጉዳዮች ፍርሃት የደቀኑ በመሆናቸው ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው ይገባል ሲል አምነስቲ ኢንተርናሽናል አሳሰበ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የህግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ክሪስ ማሶንዶ የኬንያ የነጻው የምርጫና የድንበሩ ከቀዳሚው የኬንያ ዜና ይሆናል የምንነሳው ከፍተኛ የኬንያ ምርጫ ኮሚሽን ባለስልጣን ግድያን ጨምሮ ሰሞኑን በዚያች ሀገር የተከሰቱ ጉዳዮች ፍርሃት ጋርጠዋል ሲል ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው እንደሚገባ አምነስቲ ኢንተርናሽናል፣ ዓለም አቀፍ የሰብአዊ መብት ተቆርቋሪው ድርጅት አስታውቋል። ኪም ሌዊስ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። ክሪስ ማሶንዶ የኬንያ የነፃው የምርጫና የድንበሮች ኮሚሽን በኤሌክትሮኒክስ ማለትም በኮምፒውተር የሚሰጥ የምርጫ ድምፅ ጉዳዮች ዋና ኃላፊ ነበሩ። እንደ ጠፉ ቤተሰባቸው የአገሪቱን ፖሊስ ባሳወቀ በሦስተኛው ቀን ነው ሰቆቃ ተፈጽሞባቸው ተገለው የተገኙት። ከዚህ ሌላ ከፍተኛ የኬንያ ባለሥልጣናትና ፖለቲከኞች በርካታ ዛቻዎችን በማሰማት የህዝቡን የመናገርና መረጃ የማግኘት መብት እንደሚረግጡ ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ አማሯል። አብዱላሂ ሐላኪ በምስራቅ አፍሪቃ የአምነስቲ ኢንተርናሽናል የምርመራ ቡድን አባል ናቸው። ግድያው በእውነቱ ህዝቡን ያስደነገጠ ይመስለኛል። በተለይም ይህ ሰላማዊ ምርጫ ይሆናል ብለው የገመቱ ሰዎችን አስደንግጧል። ምክንያቱም የምርጫ ባለስልጣኑ ልክ ምርጫው አንድ ሳምንት ሲቀረው በኮምፒውተር የሚካሄደው የድምፅ አሰጣጥ በትክክል ይሠራ እንደው ፍተሻ ማድረግ በጀመሩበት ቀን ነውና የተገደሉት። ምርጫው ሰላማዊ እንደማይሆን በሕዝቡ ዘንድ ስጋት ፈጥሯል። ፖሊሶች በክሪስማሰንዶ ግድያ ሦስት ተጠርጣሪዎችን ቁጥጥር ስር እንዳዋሉ የኬንያ ጋዜጦች ዘግበዋል። የኬንያ መንግሥት ባለሥልጣናት በተለይም የአገሪቱ ማስታወቂያ ሚኒስቴር የአገሪቱ መገናኛ ብዙሀን የምርጫውን ውጤት ለህዝብ እንዳያበስሩ እያስጠነቀቁ ነው ብሏል። አምነስቲ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ተመራማሪ አብዱላሂ ሀሌኪ መገናኛ ብዙሀን ስለ ምርጫው መዘገብ ይችላሉ ነገር ግን የምርጫውን አሸናፊ መናገር አይችሉም። የኃላፊነት የምርጫ ኮሚሽኑ ብቻ ነው ብሎ ማለት ለህዝብ መረጃ የመስጠት መብትን የሚረግጥ ነው ብለዋል። ይህ በእንዲህ እንዳለ በዚሁ በሚቀጥለው ሳምንት በሚካሄደው የኬንያ ምርጫ ዋዜማ የኮሚሽኑ ከፍተኛ ባለስልጣን መገደላቸው በጥልቅ አስደንግጦኛል፣ አሳዝኖኛልም ሲሉ ፕሬዚደንት ኡሁሩ ኬንያታ በማኅበራዊ መገናኛ ብዙሃን ተናግረዋል። ፕሬዚደንቱ በፌስቡክና በትዊተር ባወጡት ቃል በክሪስቶፈር ሳንዶ ላይ የተፈጸመው ግድያ ምርመራው በእርጋታ እንዲካሄድ እድል መስጠት አለበት ሲሉ አሳስበዋል። ትናንት ማዕከላዊ ናይሮቢ ውስጥ በርካታ ተቃዋሚዎች ወደ ምርጫ ኮሚሽኑ ጽህፈት ቤት በሰልፍ ሄደው የፍትህ ያለህ ሲሉ ጠይቀዋል። በሌላ የኬንያ ዜና ላሙ ወረዳ ዊቱ የምትባል ቀበሌ ውስጥ ተጠርጣሪ የሶማሊያ ነውጠኛ ቡድን የአልሸባብ ተዋጊዎች ሶስት የሞተር ቢስክሌት ታክሲ አሽከርካሪዎችን መግደላቸው ተዘግቧል። የኬንያ ዴይሊ ኔሽን ጋዜጣ ከጥቂት ሰዓታት በፊት ባወጣው ዘገባ ሶስቱ የቦዳ ቦዳ የሚባሉት የቢስክሌት ታክሲ ሹፌሮች የተገደሉት ታጣቂዎች ከኪፒኒ ወደ ማሊንዲ ይጓዝ በነበረ አውቶቡስ ላይ ከጫካ ውስጥ ሆነው በከፈቱት የደፈጣ ጥቃት ነው። በርካታ ተሳፋሪዎች መቁሰላቸውን ነው ይህ ዜና የገለጸው። በደቡብ ሱዳን ተፋላሚ ወገኖች ውስጥ ያሉ ዘጠኝ የአመራር አባላት ባለፈው የአውሮፓውያን ዓመትና ዘንድሮም ከባድ የመብቶች ጥሰቶች ምናልባትም የጦር ወንጀል ፈጽመዋል ሲል የሰብአዊ መብቶች ተሟጋቹ ቡድን ሂማን ራይትስ ዋች ከሰሰ። ፕሬዚደንቱን ሳልቫኪርና የቀድሞ ምክትላቸው ሪያክ ማቻርን እንዲሁም የቀድሞ የጦር ሰራዊት ጠቅላይ አዛዥ ፖል ማሎንግን ጨምሮ ዘጠኙ ሰዎች በሙሉ ማዕቀብ ሊጣልባቸው ይገባል ሲልም አሳስበዋል። ሂማን ራይትስ ዋች ቡድኑ የአፍሪቃ ክፍል ተጠሪ የቡድኑ የአፍሪካ ክፍል ተጠሪ ጀሃን ሄንሪ በመብቶች ሙግት ድርጅታቸው ምርምር መሰረት ዘጠኙ መሪዎች በመላ ሀገሪቱ በተካሄዱ የመብቶች ጥሰቶች ተግባራት ተጠያቂ መሆናቸውን ደርሰንበታል ብለዋል። የየመን ሺያ ሁቲ አማጽያን ንብረትነቱ የተባበሩት የአረብ ኤሚሬቶች የሆነ ወታደራዊ መርከብ ኢላማ ያደረገ ጥቃት ቅዳሜ ዕለት አድርሰናል ሲሉ አስታወቁ። ኤሚሬት ከሁቲዎቹ ጋር የሚዋጋው ሳውዲ መራሽ ህብረት አባል እንደሆነች ይታወቃል። ወታደራዊ መሳሪያዎችን የጫነው መርከብ የተነሳው ከኤርትራ የአሰብ ወደብ እንደሆነ ነው ሁቲዎቹ ባለስልጣናት የተናገሩት። እንደ ኤሮፓውያን አቆጣጠር በዚህ በ2017 ዓ ም ተዋጊዎቻችን የመን ምዕራባዊ ጠረፍ አካባቢ ጥቃት ያደረሱበት ሶስተኛው የህብረቱ የጦር መርከብ ነው ብለዋል። የሳውዲ የዜና ማሰራጫዎች ከሳውዲ መራሹ ህብረት የወጡ መግለጫዎችን ጠቅሰው ባወጡት ዘገባ ሁቲዎቹ ጀልባ ላይ ፈንጂዎችን ጭነው ቀይ ባህሯ ሞካ ወደብ ላይ የቆሙ መርከቦች አካባቢ ኢላማ አድርገው ጥቃት አድርሰዋል ሲሉ አመልክተዋል። ሆኖም በሰው ላይ የደረሰ ጉዳት የለም፣ በንብረትም ላይ ይህ ነው የሚባል ጉዳት አልደረሰም ብለዋል። በተያያዘ ዜና የየመኑ የፕሬዚደንት አቤድ ራቡ ማንሱር ሀዲ ታማኝ ተዋጊዎች የመን ምዕራባዊ ጠረፍ አቅራቢያ ያለ ካሊድ ኢብን አልዋሊድ የሚባል ስፍራ ቁልፍ የጦር ሰፈር ያንን ዕለት ማለት ቅዳሜውኑ ተቆጣጥረዋል ሲሉ የሀገሪቱ ባለስልጣናት መግለጻቸውን አሶሺየትድ ፕሬስ ጨምሮ ያጠናቅረው ዘገባ አስገንዝበዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። ይሁን እንጂ በሴኔቱ ውሳኔ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚደንት ትራምፕ እጅግ የተዛባና በግልጽ ይህ ሕገ መንግሥታዊ ነው ሲሉ ጠርተውታል። በሴኔቱ ውሳኔ ግን ተፈጻሚነት ለሴኔቱ ውሳኔ ተፈጻሚነት ግን እንደሚሰሩ ቃል ገብተዋል። በመጽሔት ተጨማሪ ዘገባ አለን። በቬኔዙዌላ የታሰሩ ሁለት ታዋቂ የተቃዋሚ ፓርቲ መሪዎች በአስቸኳይ እንዲፈቱ የተባበሩት መንግስታት የሰብአዊ መብቶች ኃላፊ ዘይድ ራአድ አልሁሴን ጥሪ ያቀረቡ በቁም እስር ላይ የነበሩት ሁለቱ ሰዎች ትናንት ጠዋት በወታደሮች ተይዘው የተወሰዱት በመኖሪያ ቤቶቻቸው ላይ ትናንት ጠዋት ወታደሮች ናቸው ከመኖሪያ ቤታቸው የወሰዷቸው። ሊሳ ሽላይን ለቪኦኤ ከጂኒቫ ተከታዩን አጭር ዘገባ ልካለች። ሰሎሞን ክፍሌ ያቀርባል። የዓለሙ ድርጅት የሰብዓዊ መብቶች ኮሚሽነሩ ዘይድ ራአድ አልሁሴን በተቃዋሚ ፓርቲ መሪዎቹ በሊዮፖልዶ ሎፔዝና በአንቶኒዮ ሌዜማ እንደገና መታሰር በጥልቅ እንዳሳሰባቸው ተናግረዋል። የቬኔዙዌላ ጠቅላይ ፍርድ ቤት ነው ከሀገር ለመኮብለል እያቀዱ ናቸው ሲል በቁም እስር እንዲቆዩ የተሰጠውን ትዕዛዝ ያነሳው። የከፍተኛ ኮሚሽነሩ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ ሁለቱ የተቃዋሚ ፓርቲ መሪዎች ፈጽሞ መታሰር አልነበረባቸውም ብለዋል። በዓለም አቀፍ የሰብአዊ መብቶች ሕግ መሰረት አንድን ግለሰብ በዘፈቀደ ይዞ ማሰር ሙሉ በሙሉ ሕገወጥ ነው። አሁን እነዚህን በመሳሰሉ ጉዳዮች ላይ የሚሰራው የተባበሩት መንግስታት ቡድን ስለሆነ ስልጣን ያለው ጉዳዩን በሚገባ ከመረመረ በኋላ ውሳኔ ይሰጣል። ዋና ኮሚሽነሩ ዘይድ ራአድ አልሁሴን ይህን የመሰለው ከመጠን በላይ ኃይልን የመጠቀም እርምጃ በቬኔዙዌላ አሁን ያለውን ሁኔታ ያባብሳል ብለው እንደሚሰጉ ቃል አቀባያቸው አክለው አስረድተዋል። ባሳለፍነው ሳምንት ማብቂያ ቀናት ውስጥ ብቻም አዲስ ሕገ መንግሥት የሚያረቅ አካል መቋቋሙን በመቃወም ሰልፍ ከወጡ መካከል በትንሹ አስር ሰዎች ተገድለዋል ብለዋል። ተቃዋሚዎች እርምጃውን ኢ ዲሞክራሲያዊ ሲሉ ኮንነዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 26 2009 ዓ ም ምሽት ፕሮግራም ነው። ኢትዮጵያዊ ሆኖ መገኘት ለዛ ኢትዮጵያዊ የምንችለውን ድጋፍ የማድረግ እንጂ ይህን ተጠቅመን የኢትዮጵያን መንግስት የመቃወም ና በዚህ የፖለቲካ ጥቅማችንን ለማስከበር የተቋቋመ ድርጅት አለን። ግን እንደ ሰው እንደ ዜጋ በዚህ ውስጥ ያሉት ኢትዮጵያውያን በቦርድ ውስጥ የተሰባሰቡት በአባልነት የተመዘገቡት የተለያየ ፖለቲካ እምነት አላቸው። አቶ ታማኝ በየነ የዓለም አቀፍ ትብብር ለኢትዮጵያውያን መብት ቦርድ ሊቀመንበር ነው። በኢትዮጵያውያን በአሜሪካ ዓለም መጠይቅ ይዘናል። የአባታዊ ምክር ብቻ ነው የሰጠሁት ብለው ያሉት አሁን ግን ያ ሳይሆን እሳቸውም ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩ እንደነካቸው በደንብ ያሳያል። ይህ እንግዲህ ይሄ እስካንዳሉ እየጠነከረ የቤት እየያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው ጣቶች እየጠቆሙ እንደሚሄዱ ነው የሚያሳየው እና በጣም ይጎዳቸዋል ነው ብለዋል። ስለ ፕሬዚደንት ትራምፕ እና የወቅቱ የዩናይትድ ስቴትስ ፖለቲካ ነው ፕሮፌሰር ብሩክ ኃይሉ የሚናገሩት። የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በዲሞክራሲ በተግባር ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት የመጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ በደቡብ ክልል በአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ባለፉት እሁድ ሐምሌ 16ና ረቡዕ ሐምሌ 19 መሣሪያ የቀላቀሉ ግጭቶች መፈጠራቸውና ብዙ ጉዳት መድረሱ በወቅቱ ተዘግቧል። በግጭቶቹ ለጠፋዊ የ13 ሰዎች ሕይወት ለቆሰለው ሰውና ለወደመው ንብረት መንግሥት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎችን በአስቸኳይ እንዲያስቆም ግጭቱንም በዘላቂነት ሊያስወግድ የሚያስችል እርምጃ በአፋጣኝ እንዲወስድ ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አሳስቧል። ጽዮን ግርማ ተጨማሪ ይዛለች። በተጠቀሱት ቀናት ውስጥ በዚህ አካባቢ የተነሳው ግጭት የአስራ ሶስት ሰው ህይወት መጥፋቱን በሁለቱም ወገኖች በኩል ያነጋገርናቸው ናቸው ነዋሪዎችና ባለስልጣናት አረጋግጠዋል። በግጭቱም ከህይወት መጥፋት በተጨማሪ ቤቶች ተቃጥለዋል፣ ንብረት ወድመዋል፣ ነዋሪዎች ተፈናቅለዋል። በአንድ ቀበሌ የተነሳው ግጭትም እየተዛመተ መሄዱን ገልጸዋል። ግጭቱ ከተነሳና አደጋው ከደረሰ በኋላ በዚህ አካባቢ ያነጋገርናቸው ነዋሪዎች እንደሚሉት ከዚህ ቀደም በሁለቱ ድንበር ተጋሪዎች መካከል እንዲህ ያለ ግጭት ተከስቶ እንደማያውቅ ነው። በሁለቱ ክልል ባለስልጣናትም አልፎ አልፎ ካልሆነ በስተቀረ በዚህ አካባቢ ይህ ነው የሚል ግጭት ተነስቶ እንደማያውቅ ገልጸውልን ነበር። ይህንኑ በተመለከተ የመድረክ አባል ድርጅት የሆነውና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በአካባቢው አጣራሁ ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውንም ወደ ነበረበት መመለስ ያለበት መንግስት ነው ብሏል። ባለፉት ሀያ ስድስት ዓመታት የኢህአዴግ ካድሬዎች የክልሎች የዞኖች፣ የወረዳዎችና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ የኃላፊነት ስሜት በጎደለው ተግባር ለዘመናት በሰላም አብረው የኖሩ ብሄር ብሄረሰቦችን እንዲጋጩ ሲያደርጉ ቆይተዋል ብለዋል። በመግለጫው ሰሞኑን በኦሮሚያና የደቡብ ብሄር ብሄረሰቦችና ሕዝቦች ክልሎች የኮሬ ብሄረሰብ በሚኖርበት የአማሮ ወረዳና የጉጂ ኦሮሞ ብሄረሰብ በሚኖርበት የገላና አባያ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው። ብለዋል የፓርቲውን ምክትል ሊቀመንበር አቶ ጥላሁን እንደሻውን በመግለጫው ዙሪያ አነጋገሪያቸው ነበር። በግጭቱ ምክንያት ደርሷል የተባለውን አደጋ እና ፓርቲያቸው መረጃ አሰባስቤበታለው ያለውን ጉዳት ከማብራራት ይጀምራሉ። አሁን ላይ አስራ ስድስት አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች ከአስራ አራት የሚበልጡ ቀበሌዎች አካባቢ እንዲያውም ወደ አስራ ሰባት እንደሚሆን በኋላ የደረሰን መረጃ ይገልጻሉና ጠቅላላ ጦርነት እንደተነሳ ነው። ፓርታችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው? የጉዳቱ መጠን እንግዲህ ወደ አስራ ሦስት ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከአርባ በላይ የሚሆኑ ሰዎች እንደቆሰሉም ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች፣ የገበሬ መንደሮች ወደ ሰባት መቶ የሚሆኑ ቤቶች እንደተቃጠሉ እንደዚሁም ደግሞ የእህል ክምር ወደ አራት መቶ የሚሆን እንደተቃጠለና በጣም ወደ ሰላሳ ሺህ ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና፣ የግጭቱ መነሻ ምንድን ነው የምትሉት በእናንተ በኩል? የግጭቱ መነሻ ለኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬላ ጉጂ አካባቢ በፊት ነበረ፣ ድንበር አለ፣ የድሮ ወረዳ ድንበር ግን አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ፣ የማያቋርጥ የድንበር ማካለል አለ። ይህ መንግስት ስልጣን ከያዘ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስረው ይኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደሚታወቁት የኢትዮጵያ ብሔር ብሔረሰቦች ዝም በሁሉም ቦታ ተለያይቶ አይደለም ይኖሩት። አንዳንድ አካባቢ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሔረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባትና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል፣ ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና የዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሮና አማሩ አካባቢ የተከሰተውም እንደዚሁ አይነት ግጭት ነው። ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው በሰጣችሁት መግለጫ? ያ እንግዲህ ለመንግስት ያቀረብነው መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጪ ከህዝብ ስምምነት ውጪ በጫና እየተፈጠሩ ነው ግጭቶች የሚፈጠሩት፣ እና ድሮ የነበራቸውን ትስስር በምስራቸውን የመጣጠፍ አይነት ስራ ነው የሚሰራውና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ፣ አንተ ጉጂና አንተ ደግሞ ኮሬና አንተ ወደዚህ አንተ ወደዚህን እየተባለ በሚለይበት ወቅት የጋራ ስምምነት ውጪ እየተደረገ ግጭት ውስጥ እየተገባ ነው ያለው። ይሄ በየቦታው የሚደረጉ ግጭቶች ሁሉ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት ነገር ቆም ብሎ ማየት አለበት። እስከ መቼ ድረስ የሕዝባችን ደም እየፈሰሰ የሚቀጥለውና ይሄ መቆም አለበት። አብረውም ወደ ሆነ ክልል ሊሆኑ ይችላሉ። የግድ እኮ ብሔረሰቦች መለያየት የለባቸውም። አብረው ለረጅም ጊዜ ከኖሩ በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ተለያይተው እንዲጋጩ የማድረግ ሂደቶች፣ ከዛም ደግሞ እንደገና እንደገና መሸንሸን እንደገና እንደገና መሸንሸን ደግሞ ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያጠፉ ያሉት። የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን በዚህ ከአርባ ሺህ በላይ የሚሆኑ ከቤት ንብረቱ ተፈናቅሎ መንደር ሁሉ ወድሟል። እነዚህ አይነት ነገሮች በሚደርሱበት ወቅት እዚህ መልሶ ማቋቋም አለበት መንግስት። ያው ግጭቱን አስፋርቅ ያለው አብድጃ ያለው ብሎ በሸማግሌ እርቅ አወረድት ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ልጅ በመልሶ የሚቋቋምበት እርምጃ መውሰድ ያለበት ኃላፊነት አለብን። ህብረተሰቡም በፖለቲካ አጀንዳ ምክንያት የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል አቶ ጥላሁን እንደሻው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን። ለዘገባው ጽዮንን አመሰግናለሁ። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። የማላዊ ፖሊስ በሙስና ወንጀል ተሳትፈዋል በሚል የሚጠረጥራቸው የቀድሞዋ የአገሪቱ ፕሬዚደንት ጆይስ ባንዳ እንዲያዙ የእስር ማዘዣ ቆርጧል። ላሜክ መሲና ከአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። ይህ የአሁኑ ለቀድሞዋ የማላዊ ፕሬዝዳንት የእስር ማዘዣ የመቆረጡ ዜና የመጣው የሙስና ቅሌቱ ለመጀመሪያ ጊዜ ከተሰማ ከአራት ዓመታት በኋላ ነው። በጊዜው አንድ በማላዊ መንግሥት የተቀጠረ እንግሊዛዊ የገንዘብ አያያዝ መርማሪ ድርጅት የ32 ሚሊዮን ዶላር የሕዝብ ገንዘብ ላልተገዛ ቁሳቁስና ላልቀረበ አገልግሎት በተጭበረበረ መንገድ ለግል የኮንስትራክሽን ኩባንያዎች መከፈሉን አረጋግጦ ነበር። በወንጀል ሥራው አቀናባሪነት የተወነጀሉትን የቀድሞ ገዢ ፓርቲ ባለሥልጣን ኦስዋልድ ሉቴፖን ጨምሮ አስር ሰዎች በስርቆትና በሕገ ወጥ መንገድ የተገኘን ገንዘብ በህጋዊ መንገድ ወደሚንቀሳቀስ ንጹሕ ገንዘብነት የማዛወር ወንጀል ተጠያቂ ሲሆኑ በአጠቃላይም ሰባ ሰዎች ከጉዳዩ ጋር በተያያዘ ለእስር መብቃታቸው ተዘግቧል። ለረዥም ጊዜ በቀጠለው ምርመራ የቀድሞዋ የአገሪቱ ፕሬዚዳንት ጆይስ ባንዳ በወንጀሉ መሳተፋቸውን የሚያረጋግጥ አስተማማኝ መረጃ አግኝቻለሁ ያለው የማላዊ ፖሊስ የእስር ማዘዣውን የቆረጠው ለምርመራ መሆኑንም ተናግሯል። የአገሪቱ ፖሊስ ቃል አቀባይ ጄምስ ካዳዳዚራ ለአሜሪካ ድምፅ በሰጡት ቃል ፕሬዚዳንቷ ተጠያቂ ናቸው ይላሉ። የተገኘው መረጃ የቀድሞዋ ፕሬዚደንት ስልጣንን ያለ አግባብ መጠቀምንና በሕገ ወጥ መንገድ የተገኘን ገንዘብ ወደ ሕጋዊነት ማዛወርን ጨምሮ የተለያዩ ወንጀሎች ለመፈጸማቸው ከፍ ያለ ጥርጣሬ የሚያሳድር ነው። ቃል አቀባዩ አክለውም የማላዊ ፖሊስ የስር ማዘዣውን አስመልክቶ ለዓለም አቀፉ የፖሊስ ድርጅት ኢንተርፖል አባል አገሮች ማሳወቁን ተናግረዋል። የሙስና ቅሌቱ ዜና ለባንዳ አስተዳደር ትልቁ ውድቀት ነበር። ይህንኑም ተከትሎ ማላዊ ታገኝ የነበረውን አብዛኛውን የውጭ እርዳታ ስታጣ፣ ባንዳም እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም ዳግም ለመመረጥ የነበራቸውን ህልም አመከነው። ከዚያም ሁለት ዓመታት አስቀድሞ ወደ ሥልጣን መንበሩ የመጡት የዚያን ጊዜዋ ምክትል ፕሬዚዳንት ባንዳ በሥልጣን ላይ ሳሉ ያለፉትን የፕሬዚዳንት ቢንጓ ሙታሪካን ሞት ተከትሎ ነው። ከሥልጣን እንደ ወረዱም ለጉል ጉዳያቸው ማላዊ ለቀው የወጡት ባንዳ አሁን እዚህ በዩናይት ስቴትስ ይገኛሉ። ቃል አቀባያቸው አንዴ ኩቼ ቻንቱናያ ለአሜሪካ ድምፅ እንደ ገለጡት ባንዳ እስካሁን የማላዊ ፖሊስ ቆረጥ ያለውን ይህን የስር ማዘዣ አልተቀበሉም። የእስር ማዘዣውን ስንመለከትና ትክክለኝነቱን ስናረጋግጥ ያኔም እርሳቸው ለፖሊስ ጥያቄ ራሳቸውን ያቀርባሉ። ይህ በእንዲህ እንዳለም የእስር ማዘዣው ከዚህ ሁሉ ጊዜ በኋላ አሁን መቆረጡ እኚህን ነጋዴ ጨምሮ አብዛኛውን ማላዊያን ግን ለምን አሁን አሰኝቷቸዋል። ጆይስ ባንዳ ከዚያ የሙስና ቅሌት ጋር ግንኙነት አላቸው የሚለው ውንጀላ ከስልጣን ከወረዱበት ጊዜ አንስቶ ይባል የነበረ ነው። መንግሥት በቁጥጥር ስር ሊያውላቸው ፍላጎት ከነበረው በጊዜው ለፍርድ ቤት የቀረቡ ማስረጃዎችን ጨምሮ ብዙ ይባል ነበር። የአሁኑ የመንግስቱ እርምጃ ሙስናን ከመዋጋት ይልቅ ለፖለቲካ ዓላማ የታሰበ ነው የሚመስለው። ያን የሙስና ቅሌት ተከትሎም የአሁኑ መንግሥት የውጭ ለጋሾችን ለማረጋጋት በታለመ እርምጃ በሙስና ላይ እዘምታለሁ ሲል ቃል ገብቶ ነበር። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። ይሁን እንጂ በሴኔቱ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚደንት ትራምፕ እጅግ የተዛባና በግልጽ ሕገ መንግሥታዊ ሲሉ ጠርተውታል ውሳኔውን። ማዕቀቦቹ የተጣሉት ሩሲያ ባለፈው ምርጫ ውስጥ ትራምፕ እንዲመረጡ ለመርዳት ጣልቃ ገብታለች ሲል የተወካዮች ምክር ቤቱ ለደረሰበት ድምዳሜ እንደ ቅጣት ሲሆን ሁለቱም የምክር ቤቱ ክንፎች ያሳለፉት ይህ ሕግ የውጭ ጉዳዮችን እርሳቸው ምቹ ነው ብለው በሚያስቡት መንገድ ማከናወን እንዳይችሉ እገዳዎችን የጣለ መሆኑንም አመልክተዋል። ፕሬዚደንቱ ማዕቀቦቹን ማላላት እንዳይችሉም ኮንግረሱ እገዳ በጣለበት ጉዳዩን ለማጥናት በቆረጠው የሰላሳ ቀን ገደብ ባይስማሙም እንደሚያከብሩት ሚስተር ትራምፕ ሰነዱን በፈረሙበት ወቅት አስታውቀዋል። አዲሱ የማዕቀብ ሕግ ከሩሲያ የጋዝና የነዳጅ ኩባንያዎች ጋር በሚሰሩ የአሜሪካ የንግድ ድርጅቶች ላይ ገደቦችን የሚጥል እንዲሁም የቀድሞ ፕሬዚደንት ባራክ ኦባማ የወሰዷቸውን የሩሲያን ዲፕሎማቶችን ማባረርና የኤምባሲውን ሁለት ተቋማት መንጠቅን ያካተቱ እርምጃዎችን ያጸና ነው። ለአሁኑና ለቀደሙትም የአሜሪካ እርምጃዎች ምላች የሰጠችው ሩሲያ ዋሽንግተን ሩሲያ ውስጥ የሚገኙ ዲፕሎማቶቿንና የኤምባሲና የተልዕኮዎቿን ሠራተኞች በከፍተኛ ቁጥር እንድትቀንስ አዛለች። ዩናይትድ ስቴትስ ሩሲያ ውስጥ የሚገኙ ዲፕሎማቶቿን ቁጥር በ700 ሰው እንድትቀንስ ከክሬምሊን የወጣውን ትእዛዝ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት አናንቀውታል። ትእዛዙ ከሞስኮ የወጣው ሩሲያን ባለፈው የአገራቸው ፕሬዚደንታዊ ምርጫ ወቅት ጣልቃ በመግባት የሚከሱት የአሜሪካ እንደራሴዎች በቅጣት መልክ ላሳለፉት ጥብቅ ማዕቀብ እንደ አጸፋ መሆኑ ተነግሯል። የሴኔት ሪፖርተራችን ማይክል ባውማን ዘገባ እንደሚጠቁመው ባለፈው ሐሙስ በሕግ መወሰኛ ምክር ቤቱ የታየው የሁለቱም ፓርቲዎች እንደራሴዎች አንድነት እንዲህ በየጉዳዩና በየወቅቱ የሚስተዋልና የተለመደ አይደለም። ዘጠና ስምንት ለሁለት በሆነ ሙሉ ሊባል በሚችል ድምፅ ነው ሴኔቱ የማዕቀቦቹን ውሳኔ ያሳለፈው ክሬምሊን የአሜሪካ ኤምባሲና ተልዕኮ ዲፕሎማቶችና ሠራተኞች ቁጥር በሰባት መቶ እንዲቀንስ ካዘዘ በኋላም ቢሆን የአሜሪካውያኑ ሕግ አውጪዎች የከረረ አቋም እንዳልተለሳለሰና የእንደ ራሲዎቹም አንድነት እንዳልተነቃነቀ ሪፐብሊካኗ የሕግ መወሰኛ ምክር ቤት አባል ሱዛን ኮሊንስ አመልክተዋል። መጀመሪያውኑ ዩናይትድ ስቴትስ ማዕቀቦቹን እንድትጥል ምክንያት የሆኑት የራሳቸው አድራጎቶች መሆናቸውን ችላ ብለው ፕሬዚደንት ፑቲን አንዳች የአጸፋ እርምጃ እንደሚወስዱ ጠብቅ ነበር። ሩሲያውያኑ ጠባያቸውን ሊቀይሩ ይገባል። ሴኔቱ የጣላቸው ማዕቀቦች በሰሜን ኮሪያና በኢራንም ላይ ያነጣጠሩ ሲሆኑ ማንኛቸውም አይነት የቅጣት እርምጃዎችን ለማቅለል የሚደረሱ ውሳኔዎች በቅድሚያ በተወካዮች ምክር ቤቱ መጽደቅ እንደሚኖርባቸው የዲሞክራቶቹ ህዳጣን ሴናተሮች መሪ ቻክ ሹመር በአጽንኦት ተናግረዋል። ያለ ኮንግሬሱ ውሳኔ ፕሬዚደንት ፑቲን ከእነዚህ ማዕቀቦች ህመም ሊያመልጡ አይችሉም። ለፕሬዚደንት ፑቲንም ሆነ ለሌላ በእኛ ምርጫ ውስጥ ጣልቃ ለመግባት የሚያስብ ማንም መንግሥት ይህ ግልጽ መልእክት ይሁን። እኛ የተቀደሱ አድርገን በምናያቸው ምርጫዎቻችን ውስጥ ጣልቃ ከገባችሁ ማዕቀብ ይጣልባችኋል። እነዚያ ማዕቀቦች ደግሞ ብርቱ ነው የሚሆኑት። ኮንግረሱ በወሰዳቸው እርምጃዎች ላይ ጨርሶ ቅሬታ እንደሌላቸው የሕግ መወሰኛ ምክር ቤቱ ሪፐብሊካን አብዝሃ ረዳት መሪ ጃን ኮርኒን ተናግረዋል። ማዕቀቦችን በማሳለፋችን ተደስቻለሁ። ፑቲን የሚጫወቷቸው ጥቂት ካርዶች እንዳሏቸው እረዳለሁ ይሁን እንጂ ሁኔታው አብረን ልንሰራባቸው የምንችል አይሲስን መውጋትና የሽብር ፈጠራ ስጋትን የመሳሰሉ አካባቢዎች መኖራቸውን ወደ መገንዘብ ይወስደናል የሚል ተስፋ አለኝ። በክሬምሊን ትዕዛዝ መሠረት ከሥራ ውጭ ከሚሆኑት መካከል ብዙዎቹ እዚያው የተቀጠሩ ሩሲያውያን ሠራተኞች ሳይሆኑ እንደማይቀሩ ተገምቷል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ በሚሰጥ ጋዜጣዊ መግለጫ ላይ ለመጀመሪያ ጊዜ ትናንት ድንገት በአካል የተገኙት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን መስሪያ ቤታቸው በሰሜን ኮሪያ፣ በቬኔዙዌላ፣ በቻይና፣ በመካከለኛው ምስራቅ፣ በሩሲያና በዩክሬን ላይ የሚከተለውን ፖሊሲ በዝርዝር ተናግረዋል። የውጭ ጉዳይ መስሪያ ቤቱ ዘጋቢያችን ሲንዲሴይን ባጠናቀረችው ዘገባ መሰረት የውጭ ጉዳይ ሚኒስትሩ የሩሲያን የሰሞኑን ውሳኔ አስመልክቶ ሲጠየቁም በሁለቱ ሀገሮች መካከል ያለው ግንኙነት መጥፎ እንደነበረና እንዲያውም የባሰም የተበላሸ ሊሆን እንደሚችል ለሩሲያው አቻቸው ሴርጌይ ላቭሮቭ ሲያሳስቡ እንደቆዩ ያ የፈሩት ሁሉ አሁን መድረሱን አመልክተዋል። በቲለርሰን እምነት ኮንግረሱ ባሳለፈው ሳምንት ያሳለፈውና ፕሬዚደንት ትራምፕ ዛሬ ሕግ እንዲሆን የፈረሙበት የማዕቀቦች ውሳኔ ለሁለቱ ሀገሮች ግንኙነት መሻሻል አያግዝም። ኮንግረሱ በወሰደው ማዕቀቦቹን የመጣል እርምጃና በአወሳሰዱም ሂደት ፕሬዚደንቱም ሆኑ እኔ አልተደሰትንበትም ብለዋል ሚስተር ቲለርሰን ለጥረቶቻችን ድጋፍ ይሰጣሉ ብለን እንደማናስብ በግልጽ ተናግረናል። እንደራሴዎቻችን ግን ውሳኔያቸውን አሳልፈዋል ብለዋል የውጭ ጉዳይ ሚኒስትሩ። ባይደሰቱበትም ግን ፕሬዚደንቱም እርሳቸውም ለተፈጻሚነቱ እንደሚሰሩ አመልክተዋል። ከምሽቱ ሶስት ሰዓት ተኩል ነው አሁን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19ና በ25 በአንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። ተከታዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው። በዓለም ዙሪያ ችግር ላይ ለሚወድቁ ኢትዮጵያውያን ፈጥኖ ለመድረስና ለመብቶቻቸው መከበር እንደሚሰራ የሚናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የሚባል ስብስብ የፊታችን ነሐሴ አምስት ዋሽንግተን ዲሲ እና አካባቢዋ ለሚኖሩ አንድ ዝግጅት አሰናድቷል። ትብብሩ ምንድን ነው? ሐሳቡስ? ሶሎሞን የትብብሩን የቦርድ ሊቀመንበር አቶ ታማኝ በየነን አነጋግሯል። አቶ ታማኝ በየነ ጤና ይስጥልኝ እንደምናመሸ ጤና ይስጥልኝ አቶ ሰለሞን እንደምናመሸ እግዚአብሔር ይመስገን እንግዲህ የግሎባል አላያንስ አለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር ብትሆንም አብዛኛው አድማጫችን እና በጋዜጠኝነት ሙያም አካባቢ የምትታወቀው አንተ በመባባል ነውና ቅርበት ማኳያ ሊሆን ይችላል። አንተ እያልኩኝ ይጠራለሁኝ፣ ይቅርታ ጠይቃለሁኝ። አቶ ታማኝ በቅድሚያ ለጊዜ አመሰግናለሁኝ። እስቲ በቅድሚያ ወደ አንድ በቅርቡ ወደምታዘጋጁት መርሃ ግብር ልግባና የፊታችን ኦገስት 12 ወይም በኢትዮጵያ አቆጣጠር ነሐሴ ስድስት አንድ ዝግጅት አላችሁ። ምንድን ነው ያ ዝግጅታችሁ? ለምንድን ነው ያሰባችሁት? እና እነማን ናቸው የሚሳተፉት? እንግዲህ ዓለም አቀፍ ትብብር ለኢትዮጵያ መብት ወይም በአብዛኛው ግሎባል አላያንስ በሚባል ነው የሚታወቀው የተቋቋመው በሁለት ሺህ አስራ ሶስት በሳውዲ አረቢያ በኢትዮጵያ ላይ በደረሰው መከራ ያን ለመርዳትና ለማስተባበር በሚል ነበር እና እስከ ዛሬ ድረስ በኢትዮጵያውያኖች ላይ በዓለም ዙሪያ በሚደርስ ችግር ላይ እየተሯሯጥን የእሳት አደጋ ስራ የመስራት ነገር ነው የምናደርገው። አሁን ኦገስት አስራ ሁለት የምናደርገው ወደፊት የሚመጣውን ችግር ተደራጅቶ ለመጠበቅ ድርጅቱን የማጠናከርና ህብረተሰቡ ከዚህ ድርጅት ጋር አብሮ እንዲቆም በገንዘብም በሀሳብም በአባልነትም እንዲሳተፍ ለማድረግ ያዘጋጀነው ፕሮግራም ነው እንጂ እንደ ሳውዲ አረቢያው እንዳለፈው አይነት አሁኑኑ እጃችሁ ላይ ያለ ለዚህ ጉዳይ ነው ልናውለው የምትሉት የያዛችሁት ቅድ ፕሮግራም የለም። በቅርቡ በቅርቡ ለዚህ የምንለው የለንም። ከዚህ በፊት ግን በአንድ ጉዳይ ላይ ካሰባሰብነው ገንዘብ ላይ በተለያየ ጉዳይ ኢትዮጵያኖችን በሚመለከት በሚደርሱ ጉዳዮች ላይ ተሳትፎና እርዳታ ስናደርግ ቆይተናል፣ እና ሁልጊዜ ድንገት በተፈጠረ ችግር ላይ ይሄ የእሳት አደጋ የማጥፋት ስራ ከመስራት ተደራጅቶ ተጠናክሮ በቂ ስራ መስራት እንዲቻል ድርጅቱን ለማጠናከር ነው። የአሁኑ እቅዳችን ምንድን ነው ያላችሁ? ምንድን ነው ያሰባችሁ? ታቶ ታማኝ በዚህ ዝግጅት ላይ እንግዲህ ትልቁ ነገር በመላው ዓለም የሚገኙ ኢትዮጵያውያን በቦታው ላይ ባይገኙ እንኳን ከድረገጻችን ላይ ኬት በመግዛት እንዲተባበሩ መርዳት የሚችሉትን አባልነት ፎርም እየሞሉ የድርጅቱ አባል እንዲሆኑ በዛለት ግን በቨርጂኒያ ሜሪላንድ፣ እና ዋሽንግተን ዲሲ የሚገኙ ኢትዮጵያውያን በቦታው ተገኝተው ስለ ድርጅቱም ገለጻ ይደረጋል፣ የገንዘብ አስተዋጽኦም ይደረጋል። በሁሉም ነገር ተሳትፎ እንዲያደርጉ ለማድረግ የሚካሄደው ሲልቨር ስፕሪንግ ሜሪላንድ በሚገኘው ደብል ትሪ ሆቴል ነው። ኦገስት አስራ ሁለት በዋሽንግተን ሰዓት አቆጣጠር አምስት ፒኤም ጀምሮ ነው የሚካሄደው አቶ ታማኝ ወደ ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮፒያንስ ዶት ኦርግ ወይም ዲፌንድ ኢትዮፒያንስ ዶት ኦርግም ገብቼ ነበር እና እዛም ላይ የጎፈንድሚ አላችሁ ገንዘብ የምታሰባስቡበት ይሄ ድርጅታችሁ የተመዘገበ ድርጅት ነው ወይስ እንደው ተሰብስባችሁ በበጎ ፈቃድ የምትሰሩ ሰዎች የምትመሩት ነው መጀመሪያ እንደዚሁ እንደሚታወሰው በሁለት ሺ አስራ ሶስት በሳውዲ አረቢያ ኢትዮጵያ ላይ የደረሰውን ግፍ በተመለከተ ተሰባስበን ምን እናድርግ በሚል በሩጫ የተቋቋመ እና በጊዜውም ኢትዮጵያውያኖችን በማስተባበር አይኦኤም የሚባለው የምግባረ ሰናይ ድርጅት ጋር በመተባበር የተባበሩት መንግስታት ድርጅት የፍልሰት ጉዳይ መስሪያ ቤት ማለት ነው። አዎ ለሱ በተከታታይ ገንዘብ በማሰባሰብ በመስጠት በኢትዮጵያ ኮሚኒቲም በተለያዩ የዓለም ክፍሎች ያሉት በዛው ቻናል በመሄድ ድርጅቱን በመርዳት ለኢትዮጵያኖቹ ድጋፍ ለማድረግ ችለናል እና ከዛ በኋላ እንግዲህ ኢትዮጵያ ውስጥ በተፈጠረው ድርቅም ከሁለት ሶስት ጊዜ በላይ ለወርልድ ቪዥን በመሄድ ገንዘብ አበርክተናል። ከዛም ባለፈ ደግሞ በተለያዩ የአሜሪካ እስር ቤቶች የሚገኙ ኢትዮጵያውያንን በግፍ ታስረው የፀሐይ ብርሃን በማያዩበት ሁኔታ ላይ በነበሩት ላይ በህግ ጠበቃ ተከራክረን እንዲፈቱና ህጋዊ መብታቸው እንዲከበር አድርገናል። ከዛ ባለፈ እንደውም በቮይስ ኦፍ አሜሪካም በተደጋጋሚ ተዘግቧል። በማላዊ እስር ላይ የነበሩ ኢትዮጵያውያኖች እስር ጊዜያቸውን ጨርሰው መመለሻ ባጡበት ጊዜ እነሱንም ለመርዳት ሞክራል። እንዲህ አይነት ስራዎች ነው ስንሰራ የቆየው እና አሁን በአሜሪካ መንግስት ተመዝግበን ከፖለቲካና ትርፋማ ያልሆነ ድርጅት ነው። የሰብአዊና የመብት የማስከበር ስራ ለመስራት የተቋቋመና የተመዘገበ ድርጅት አቶ ታማኝ መቼም ሰብአዊ መብት ወይም መብቶች የሚባሉ ነገሮች ብዙ ጊዜ የፖለቲካ ሽታ አላቸው ውስጣቸው። እና እንዴት ነው ፖለቲካውን ከዚህ ከስራችሁ፣ ከእንቅስቃሴያችሁ ማውጣት የምትችሉት? እንዴት ነው ልትነጥሉ የምትችሉት? ልክ ነው። እኔ ለምሳሌ በዚህ ውስጥ እኔ የፖለቲካ ተሳትፎና እምነት አለኝ። እንደውም አንዱ ችግር ያ ተሳትፎዬ የፖለቲካ ሀሳቤን ለማራመጃ የምጠቀምበት አድርጎ የሚያስብ ሰው አለ። በዚህ ጉዳይ ላይ ግን በጥንቃቄ ኢትዮጵያዊ የሆኑ ሰዎችን ብቻ ለመርዳት የምናደርገው ነው። በአጋጣሚ ሆኖ ግን በመንግስት በደል የደረሰበት ወይም ተበደልኩ የሚል ሰው ሊኖር ይችላል እና ያን መርዳታችን ፖለቲካዊ እምነታችንን ያስኬደናል ማለት አይደለም። ለዛ ኢትዮጵያዊ የምንችለውን ድጋፍ የማድረግ እንጂ ይሄን ተጠቅመን የኢትዮጵያን መንግስት የመቃወምና በዚህ የፖለቲካ ጥቅማችንን ለማስከበር የተቋቋመ ድርጅት አለ። ግን እንደ ሰው፣ እንደ ዜጋ በዚህ ውስጥ ያሉት ኢትዮጵያውያን በቦርድ ውስጥ የተሰባሰቡት በአባልነትም የተመዘገቡት የተለያየ ፖለቲካ እምነት አላቸው። ከዛ ባለፈ ግን አንድ ኢትዮጵያዊ እንደ ኢትዮጵያዊ ደቡብ አፍሪካ ሊሆን ይችላል፣ ሳውዲ አረቢያ ሊሆን ይችላል፣ የመን ሊሆን ይችላል፣ ሊቢያ ሊሆን ይችላል፣ ለሚደርስበት በደል ኢቨን አሜሪካ ውስጥም ሊሆን ይችላል መብቱ እንዲከበርለት ሁኔታዎች ማመቻቸት የህግ አገልግሎት የሚያገኝበትን እርዳታ የሚሰጥበትን ነገር እናደርጋለን። በዚህ መካከል የፖለቲካ እምነታችንን እዚህ ውስጥ ላለመጨመር ጥረት እናደርጋለን። እሺ፣ አቶ ታማኝ መቼም በዚች ምድር ላይ የተዘራ ኢትዮጵያዊ ሁሉ በጣም ብዙ መከራ ይሸከማል በየአጋጣሚው የምናየው ነው። በየጊዜው የሚከሰት ነገር ነው እና እንደዚህ አይነት ሀሳብ ይዞ መንቀሳቀስ ትልቅ ነው። ማንም የሚቃወመው አይመስለኝም እና የእሳት አደጋ ስራ ከመስራት ከፍ ያለ ነገር መስራት ነው ስትሉ የእሳት አደጋ ስራ ካልሆነ በስተቀር የምትሰሩት ወደፊትስ ቢሆን በዘላቂነት ልታመጡ የምትችሉት ለውጥ ምንድን ነው ሊሆን የሚችለው? እንግዲህ አሁን እንዳልከው አንተ በመላው ዓለም የተበተነ ነው የኢትዮጵያዊ በሙሉ እንደምታየው ደግሞ የሚደርስበት ችግር ተመሳሳይ ነው። የሚደመጥ ጠንካራ ድርጅት ለሁሉም ኢትዮጵያውያኖች የሚቆም የትም የአረምጫፍ ይሁን ሌሎች ሀገሮች የሚያደርጉትን አይነት የትኛውም ዜጋ አደጋ ላይ በሚወድቅበት ጊዜ አለን ብሎ የመጮህ የመቆም አቅም አለ። በዓለም ላይ ያለው ኢትዮጵያ የመተባበርና አንድ ላይ የመቆም ሁኔታ ከፈጠረ በየትኛው መድረክ ላይ ቆሞ ድምፁን የማሰማት መብቱን የማስከበር አቅም አለ። ያን ማድረግ ደግሞ እንችላለን። ይሄ እንግዲህ ከቅንነትና እናደርገዋለን ብሎ በሙሉ ከመነሳት የሚመጣ ነው። ማድረግም ችለናል። ለምሳሌ ሊቢያ ውስጥ አደጋ ከደረሰ በኋላ በባርነት ሊሸጡ አንድ ቦታ ላይ የታሰሩ ኢትዮጵያውያን ነበሩ። መልእክቱ ደረሰን። ይሄንን በምን መልኩ መወጣት እንችላለን ብለን ከአሜሪካ መንግስት ኤፍቢአይ ጋር በመነጋገር ሊቢያዊ የአሜሪካ ዜግነት ያለው አፈላልገን ግን ባክግራውንድ ቼክ ተደርጎ የሰውየው ማንነት ከተጣራ በኋላ አስልከን ከእስር ቤት እንዲወጡ አድርገናል። እንዲህ አይነት ስራ መስራት ይቻላል። እንግዲህ ምንድን ነው የእሳት አደጋ ስል የነበረው ሳንዘጋጅ ነበር የሚሆን። አሁን ግን ተዘጋጅቶ የራሱ ቢሮ ቋሚ ሰራተኞች ካሉት ሁኔታዎቹን መልክ ባለው መልክ ማስኬድ ይቻላል። አሁን ግን የምናደርገው በበጎ ፈቃድ ብቻ የሚካሄድ በመሆኑ ስራው ደግሞ ልክ እንደ አንድ እንደ ተባበሩት መንግስታት ወይም እንደ አሜሪካ መንግስት ሊፈታ የማይችል ትልቅ ችግር ነው። ቢያንስ ለአንድ ሰው እንኳን ተስፋ መሆን እንዲቻል የተደራጀና የራሱ ሰራተኞች ያሉት ቢሮ ያለው ድርጅት ማድረግ ከቻል ብዙ ስራ መስራት እንችላለን ብለን በማሰብ አቶ ታማኝ እንግዲህ የፖለቲካ ድርጅት አይደለም ይሄ ኢትዮጵያውያን ለማገዝ የተቋቋመ ነው ብለህኛል። ከዚህ በፊትም እንደዚሁ በተለያዩ ጊዜዎች እርዳታ ስትሰጡ ተከታት ያለው በመገናኛ ብዙኃን በአንዱ አጋጣሚ ላይ እኔ ራሴ የተገኝች አይቻለሁኝ ለአይኦኤም ድጋፍ በላካችሁበት ጊዜ ወደ ኢትዮጵያ። ለመሆኑ ከኢትዮጵያ መንግስት ጋር በቀጥታ ለመስራትስ ሀሳብ አላችሁ? ፈቃደኛ ከሆነ በሚገባ ምን ማለት ነው? ቀሪው በሌላ ዝግጅት ይቀጥላል። ሙሉውን ቃለ ምልልስ ማግኘት ለምትፈልጉ ግን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ ፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ታገኙታላችሁ። አቶ ታማኝና አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ዴሞክራሲ በተግባር ባለፈው ዓመት ከሩሲያዊት ጠበቃ ጋር የተደረገውን ግንኙነት በተመለከተ የበኩር ልጃቸው ዶናልድ ጁኒየር ለኒውዮርክ ታይምስ ጋዜጣ የሰጡትን አስተያየት በግል አዘጋጅተውና ቃል በቃል እንዲጽፍ አድርገው የሰጡት አባትየው ፕሬዚደንቱ ዶናልድ ትራምፕ ናቸው ተብሏል። ፕሬዚደንቱ የተቀነባበረው መልስም በግንኙነቱ ወቅት ውይይት የተደረገው በሩሲያ ሕጻናት የጉድፈቻ ፕሮግራም ላይ ነው የሚል ነው። ቀደም ሲል ልጃቸው የተለዋወጧቸው የኢሜይል መልእክቶች በተቃራኒው ግን ከሩሲያዊቱ ጠበቃ ጋር የተደረገው የዚያ ግንኙነት ዋና ዓላማ የሂለሪ ክሊንተንን ማለትም ፕሬዚደንት ትራምፕ ጋር ይፎካከሩ የነበሩት የዲሞክራቲክ ፓርቲዋን እጩ የምረጡኝ ዘመቻ ለመጉዳት የሚያስችሉ መረጃዎችን ለማግኘት ቃል የተገባላቸው እንደሆኑ ያሳያሉ ተብሏል። ይህን ከባድና አጋላጭ የምርምር ዘገባ ከትናንት በስቲያ ሰኞ ያወጣው ደ ዋሽንግተን ፖስት ጋዜጣ ነው። ቀጣዩ ዲሞክራሲ በተግባር የሰሞኑን የዋይት ሀውስ የካቢኔ ሹምሽር እና አለ የሚባለውን አስተዳደራዊ ትርምስ በባለሙያ ሊያስተነትን ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው። የምሽቱ እንግዳችን ዶክተር ብሩክ ኃይሉ ይባላሉ። በኦሃዮ ዩኒቨርሲቲ ስኩል ኦፍ ጆርናሊዝምና በዚሁ ዩኒቨርሲቲ በዓለም አቀፍ ግንኙነት ኢንስቲትዩት መምህር ናቸው። ቀደም ሲል በአፍሪካ በአውሮፓና እዚህ በዩናይትድ ስቴትስ የተለያዩ ዩኒቨርሲቲዎችም አስተምረዋል። በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነውም አገልግለዋል። አመሰግናለሁ ለትብብሮ ዶክተር ብሩክ። ጤና ይስጥልኝ አቶ ሰለሞን፣ እንዴት ያመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ጉድ አፈላ የተባለውን ከትላንት በስቲያውን የዋሽንግተን ፖስት ጋዜጣ ዘገባ ላስቀድም። ፕሬዚደንቱ ልጃቸው የሰጡትን መልስ አዘጋጅተውና እንዲጽፍ አድርገው አቀናብረዋል ይላል ፖስት። አንደኛ ምን የሚያውቁት ነገር አለና ነው ስለዚያ ስብሰባ መልስ ለመስጠት የተገደዱት ፕሬዚደንቱ። ልጃቸው ደግሞ ቀደም ሲል በተለዋወጧቸው ኢሜሎች ተቃራኒውን ነው የሚሉት ይሄ በፕሬዚደንቱ ላይ ምን አይነት ሁኔታ እንዲፈጠር ሊያደርግ ይችላል ይላሉ ዶክተር ብሩክ። ብዙ ፖለቲከኞች አክብደው ነው የሚያዩት። ከባድ ሁኔታ ነው። ይሄ አሁን ያነሳኸው ዜና ትኩስ ልበልህ፣ ጥቂት ሰዓታት በፊት የወጣ ነው። በጣም ፕሬዚደንቱን የሚጎዳ ነው። ምክንያቱም በጉዳዩ አላቅም አልነበርኩም ሲሉ ሲምሉ ሲገዘቱ የነበረ ነው። አሁን ግን ሊክ ይባላል ጠብ ጠብ ጠብ እያለ የተዘከረከ የሚወጣው ጉዳይና መረጃ አሁን እንደምናየው በየሰዓቱ እየወጣ ነው። እሳቸውም ልጃቸው በጉዳይ በተመለከተ ምክርም እንደሰጡ ልጃቸውም ለፕሬስ ሪሊዝ ያቀረቡትን ነጥቦች በሙሉ እሳቸው አይቶ ኮሜንት እንዳደረጉበት እንደውም ቀዳሚውን ነጥቦች እሳቸው እንዲዘጋጅ አመራር የሰጡበት እንደሆነ ኋላ ጥቂት ቀን በፊት ተጠይቀው ጥርጣሬው ሲመጣ ሲጠይቁ አይ እኔ አባት ነኝና የልጅ ጉዳይ ከብዳልና አባታዊ ምክር ብቻ ነው የሰጠሁት ብለው ያሉት፣ አሁን ግን ያ ሳይሆን እሳቸው ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩ እንደነካቸው በደንብ ያሳያል። ይህ እንግዲህ ይሄ እስካንዳሉ እየጠነከረ የዴብት እየያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው ጣቶች እየጠቆሙ እንደሚሄዱ ነው የሚያሳየውና በጣም ይጎዳቸዋል ነው ብሏቶ። ታዲያ ፕሬዝደንት ትራምፕ ለልጃቸው መልስ ለመስጠት ምን አስፈለጋቸው ይላሉ? በስብሰባው የተካፈሉት ባለቤቱ ልጃቸው እያሉ ትክክል። ይሄ ነው እንግዲህ መጀመሪያ ያ ጉዳይ ሲወጣ እንደምታስታውሰው ያለፈው ሶስት ሳምንታት ግፋ ቢል ወር ሲሆን፣ በሚስጥር ማን እንደሆን አይታወቅም። እሱን ልክ አድርገው ያወጣው ምንድን ነው ልጃቸው ዳንድ ትራምፕ ጁኒየር ከራሽዋ የታወቀ ጠበቃ፣ ሆኖም ግን ከራሽያ መንግስት ጋር እና ከራሽያ ትላልቅ ኮርፖሬሽን ቢሊዮኔሮች እና ሚሊዮኔሮች ጋርም ግለሰቦች ጋር ጭምር በጥልቀት ትስስርና እነሱን እየወከለች በአሜሪካ ፍርድ ቤቶች ሁሉ የምትንቀሳቀስ ሴት ናት። ከእሷ ጋር ብቻ ነው የተነጋገርኩት፣ እሱም በጉድፈቻ ጉዳይ የራሻ አባት እናት የሌላቸው ልጆች አዳብትልት እንደሚደረጉ በሁማኒታሪያን አስፔክት ብቻ አጀንዳ ላይ ያጠነጠነ ነበሩ ውይይታችን ነበር፣ መጀመሪያ ያሉት። ኋላ እያፈተልከ ሲወጣ ሁለት ሶስት ሰው እና አንድ አስተርጓሚ፣ እሳቸው ሴትዮ አስተርጓሚ። ኋላ እያደር እየተንጠባጠበ ሲወጣ ሶስቱ ወደ ስምንት ሰው ሆነ። እነዚህም ስምንት ሰው ወይ ደግሞ የዶናልድ ትራምፕ ቀኝ እጅ አማካሪዎች አማቻቸው ሁሉ ጃሬድ እንደምናስታውሰው እንዳለበት ሁሉም እንደነበሩበትና ስለ ሂለሪ ክሊንተን በጣም መጥፎ ነገር መረጃ ይዘንላቸዋል በሚል ሴትዮዋ አስተላልፋ ለመስጠት ስላ ያጠነጠነ አጀንዳ ሆኖ ነው እንግዲህ የወጣው። ልጃቸው ቀኝ እጃቸው ነው። ልጃቸው ክልጅ በላይ የሚቀርባቸው ነገር የለም። ልጃቸውን ለመከላከል ይሞክራሉ። ይሄ ደግሞ መከላከል ልጃቸውን ሲሞክሩ ለልጃቸውን ብቻ ሳይሆን አቶ ሰለሞን እራሳቸውንም ለማዳን ይመስሉ። ወደ ዋይት ሀውስ ካቢኔ ሹምሽር ጉዳይ እንልፍ። የቤተ መንግስቱ የኮሚኒኬሽን ዳይሬክተር የነበሩት አንቶኒ ስካርሙቺ በተሾሙ በአስር ቀናት ጊዜ ውስጥ ነው ስራቸውን በገዛ ፈቃዳቸው የለቀቁት ወይም የተባረሩት። ስርዓት ያስይዛሉ የተባሉ ወታደራዊ ጄኔራል ጆን ኬሊ በእርሳቸው ቦታ ተሾመዋል። እና ሚስተር ትራምፕ በዋይት ሀውስ ትርምስ የለም ነው የሚሉት። ሌላ ምን ሊባል ይችላል በስድስት ወር ጊዜ ውስጥ ከአምስት ያላነሱ ከፍተኛ ባለስልጣናት ስራ እንዲለቁ በተደረገበት ሁኔታ ትክክል። ትርምሱ መቸም አዲስ አይደለም። ትርምስ የለም ፕሬዚደንቱ ይበሉ እንጂ ይችኑ ቃል ይሄው ደጋግሞ ደጋግሞ ነገሮች በተበላሹ ቁጥር ትርምስ የለም ያመለጠን ያፈተለክ ነገር የለም እያሉ ፕሬዚደንቱ ደጋግሞ ይናገራሉ። አሁንም አሁን ያነሳው ነጥብ ተናግረዋል። እንግዲህ አምስት ሰዎች ናቸው እንግዲህ አንቱ የተባሉ ከፍተኛ ባለስልጣን የተባረሩት። እዚህ ላይ ሰለሞን መርሳት የሌለብን ዘጠኝ አንቶ የተባሉ ደግሞ ወንዶች ድምጻቸውን ሳያሰሙ በገዛ ፈቃዳቸው የለቀቁ እና በአጠቃላይ አስራ አምስት ትላልቅ ሰዎች እኛ ይሄ ነገር አላማረንም ፕሬዚደንቱ ሆን አዲሱ መንግስት አካሄድ በሚል ሪዛይን አድርገዋል። እና አሁን ወደ ጆን ኬሊ ስንመጣ እንግዲህ አዲሱ ቺፍ ኦፍ ስታፍ ሆኖ ነው የተሾሙት። እሳቸው እንግዲህ አንቱ የተባሉ አርባ አምስት ዓመት ያህል በወታደርነት ከልጅነት እስከ አዋቂነት ሀገራቸውን ያገለገሉ መጨረሻ ላይም የፕሬዚደንት ኦባማ ከፍተኛ ሚሊተሪ ባለስልጣን ሆኖ የተሾሙ ናቸው። የአሜሪካ የሳውዘን ኮማንድ ይባላል የደቡብ ኮማንድ እዙ ፍሎሪዳ መቀመጫ ላይ ያለው የሰላሳ አንድ ሀገራት የአሜሪካ ሚሊተሪ ኦፕሬሽን መሪ ነበሩ። ዌስተርን ሄሚስፌር ከደቡብ ከሜክሲኮ ጀምሮ እስከ ታች አስራ ሶስት ሀገሮች ካረቢያና አስራ ዘጠኝ ሴንትራልና ሳውዘርን አሜሪካ ሀገራት ማለት መካከለኛና ደቡብ የአሜሪካ ሀገሮች አላፊ ሆነው አራት አመት በሚገባ አገልግለዋል። እኚህ ፕሬዚደንት ትረምፕ ሲመጡ ያው እንደምታውቀው ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሴክሬተሪ ተብሎ ነው የተሾሙት አቶ ሰለሞን እንግዲህ ከጀንዋሪ እስከ ጁላይ ማለት ነው ሹመታቸው እና ይህን ስራ ዲኤችኤስ ሴክሬተሪ ሚኒስትር ሆነው ተሹሞ እያለ ነው አሁን እንግዲህ ይህን ኬኦስ ያልከውን ይህን የተምታታ ነገር ይሄ በጣም እጅና እግር አፍና አይን የሚሰራውን የሚያውቅበት ሁኔታ እንቅስቃሴ የሚታየውን ዋይት ሀውስ አካባቢ ከፕሬዝደንቱ ጀምሮ ያለውን ነገር መስመሪያ ሲዙልኛል በሚል ሰኞ ጀምሮ ግልጋሎት እየሰጡ ናቸው። ግን እዚህ ላይ መርሳት የሌለብን እኚህ ቆፍጣና ወታደር ጆን ኬሊ ታዋቂ ሰው ናቸው፣ ወታደራዊም ዲስፕሊኑ ያው በሕይወታቸው የተላበሱ ናቸው። የሚሉት ምንድን ነው እንግዲህ ይህን ሹም የሚሾሚን ከሆነ ዋይት ሀውስ ውስጥ የሚሰሩና የማያሰሩትን ሰዎች በሙሉ የማባረርና የመሸኘት ሁኔታ ውስጥ እንደምንቀሳቀስ እንተማመን በሚል ነው የጠየቋቸው። ሪፖርቶች እንደሚያሳዩ እንግዲህ ዶናልድ ትራምፕ እሺ በማለት አሁን ያልከው ሰውዬ የመጀመሪያው ካዥዋልቲ ልበልህ በራሱም የወደቀው አንቶኒ ስካራሞቺ ነው። ዳይሬክተር ኦፍ ኮሚኒኬሽን ስፒሰርን የተካው በጣም አጸያፊ ቃላት የሚጠቀም በአስራ አንድ ቀናት ውስጥ እንዲሁም ዊኬንዱን ካወጣ ነው በዘጠኝና በአስር ቀናት ውስጥ ከስልጣን የተባረረ የአሜሪካ ባለስልጣን ቢኖር እሱ ነው። እሱን አሰናብተዋል። አሁን እንግዲህ ቀጥሎ እነማን ናቸው ነው የሚለው ምክንያቱም ሚኒስተር ዶናልድ ትራምፕ ውስጣቸው ታጥረው ያሉት በሚያውቋቸው በወዳጅ ቤተሰብም በምንም ስለሆነ እኚህ ጆን ኬሊ ዋይት ሀውስ ሄደው ስራ ሲጀምሩ ከማን ጋር እንደሚጣረዙ መርሳት የለብንም። ከልጃቸው ጋር ለምሳሌ ኢቫንክ አለች ልዩ አማካሪ ተብላ፣ አማቻቸው ጀራልድ ክሪሽነር አለ። እንደገና ደግሞ ከነ ስቲቨን ባነን ቺፍ ስትራቴጂስቱ ጋር ከእነሱ ጋር እንግዲህ በምን አይነት ሁኔታ ነው የሚሰሩት? ምክንያቱም ብዙ ነገሮች ታይተዋል። የመጎሻሸም መገፋፋት ሁኔታ በዶናልድ ትራምፕ ቤተሰብ የፍትህ ሚኒስትሩን ጄፍ ሴሽንስን ያላንተ ያለ እርሶ ሰው የለም ብለው ሲክቡ ሲክቡ ነበር። ኋላ ግን እንዳልነበሩ አድርገው ተጽዕኖ እየተደረገባቸው ስራም እንዲለቁ እስካሁን ድረስ ተጽዕኖ አሁን የበረደው እንጂ ቀጥሏል። እና ዶናልድ ትራምፕ ዛሬ ትልቅ ሰው ነህ፣ ነገ ደግሞ ሲገፋ ቃላቱን ለአድማጮች መግለጽ አልፈልግም። እንዲህ ነው፣ እንዲህ ነው፣ እንዲህ ነው፣ ደካማ ነው፣ ስራ አይችልም፣ አብሮ አይሰራም፣ እንደ ሀይልም ብሎ ስም እየተሰጠበት ነው ሰው የሚሰናበተው እና ፍጥጫው ጀምሯል እንጂ ገና አልቆመም ማለት ነው። ኬሊ እኚህ ቆፍጣና ወታደር ዋይት ሀውስ ቺፍ ኦፍ ስታፍ ሲሆኑ አቶ ሰለሞን ወደ ሺህ አምስት መቶ ሺህ አራት መቶ ሰው አለቃ ነው የሚሆኑት። ዋይት ሀውስ ስታፉ ራሱ መቶ አምሳ ሰው ነው። ከዛ ውጪ አይዘናወር ኤግዚክቲቭ ቢልዲንግ የሚባለው አዲሱ ኒው ኤግዚክቲቭ ቢልዲንግ የሚባለው ውስጥ ወደ ሀያ ሁለት ልዩ ኤጀንሲዎች አሉ። የእነሱ ሁሉ ኤንኤስሲ ናሽናል ሴኩሪቲ ካውንስል ኤጀንሲንም ጨምሮ ነው፣ ሁሉንም ጨምሮ የእነዚህ ሁሉ አላፊ ነው የሚሆኑት እንግዲህ በእነዚህ ድርጅቶች ውስጥ የዶናልድ ትረምፕ ደጋፊዎችን ተሰግስገዋል። ባወቅኩ ባወቅሽም ደግሞ ችሎታቸው ማይመጥንም የሚባሉ ሰዎች የተመደበዋል። እኚህ ጀነራል ቆርጣና ጀነራል አሁን እንግዲህ እሳቸው የሚሉት እኔ ምመራው አካል የራሴን ሰዎች ማምጣት አለብኝ የሚል ማድረጋቸው አይቀርም እና እዛ ላይ ዶናልድ ትረምፕ በበጎ ያዋቸዋል ወይ ነው። እና በጉጉት እንጠብቀዋለን አይባልም። የአገር ጉዳይ ነው። አገሪቷ ያለችበት ሁኔታ በየሰዓቱ በየቀኑ የሚለዋወጥ ሁኔታ የሚገባና የሚወጣ ባለስልጣን በፈጠነ ሁኔታ የሚሄድበት ሁኔታ ዶናልድ ትራምፕና አራሻን ጉዳይ በየሰዓቱ በየቀኑ የሚተለዋወጠ የሚሄድበት ሁኔታ ላይ ያለ ነው። በጣም የተምታታ ሁኔታ ላይ ያለ። በጣም አመሰግናለሁ ዶክተር ብሩክ ኃይሉ እኔም አመሰግናለሁ ሰለሞን ለተሰጠኝ። የመጨረሻው ፕሮግራም ላይ ደርሰናል። የተከበራቸው አድማጮች፣ ሴቶች እና ቤተሰብ በቀጣዩ የቤተሰብ ክፍለ ጊዜ አሜሪካዊት በጎ አድራጊና ባለቤቷ በአማራ ክልል በተለይ ሴቶችና ህጻናት ላይ አትኩሮ ሰፋ ያለ ስራ እያከናወነ የሚገኝ ማዕከል መስራቾችን ይዛለች። የፕሮግራሙ አዘጋጅ ቆንጂት፣ ያንቺ ነው ማይክሮፎኑ። ባህር ዳር ከተማ ውስጥ ሴቶችንና ህጻናትን የሚረዳ ግሬስ ሰንተር ግሬስ ማዕከል የተባለ ድርጅት አለ። ግሬስ ከሚሰራቸው ስራዎች መካከል በዋናነት የአገር ውስጥ ጉዲፈቻን የአገር ልጆች በሀገር ቤተሰብ ማሳደግን ማበረታታት መሆኑን መስራቾቹ አሜሪካዊቱ ወይዘሮ ማርሲ ኤሪክሰን እና በኢትዮጵያ ስሟ ምህረት ተብላለች ባለቤቷ አቶ ሰፊነው ብርሃን በቅርቡ ወዲህ ወደ ዋሽንግተን የቪኦኤ መስሪያ ቤታችን ብቅ ብለው አስረድተውናል። የሀገር ውስጥ ጉዲፈቻን ማበረታታት ብቻ ሳይሆን ወይዘሮ ምህረትና አቶ ሰፊ ነው ራሳቸው አራት ልጆችን በጉዲፈቻ ተቀብለው ከአብራካቸው ከወጡ አራት የራሳቸው ልጆች ጋር ያሳድጋሉ። እንደ ኤሮፓውያን አቆጣጠር በ2007 በ20ዎቹ እድሜዋ ውስጥ እያለች ወደ ኢትዮጵያ የተጓዘችው አሜሪካዊቱ ማርሲ ኤሪክሰንና ጓደኞቿ የመሰረቱት ግሬስ ማዕከል በሺዎች ለተቆጠሩ ቤተሰቦች የጤና፣ የመዋለ ህጻናት፣ የአነስተኛ ንግድ ስልጠናና ሌሎችም አገልግሎቶችን ይሰጣል። ምህረት በአማርኛ ልታስረዳን ትሞክራለች። በጣም አመስግናለሁ። አስር አመት በኢትዮጵያ ውስጥ ቆይቻለሁ። በዛ ሰዓት ድርጅት እንሰራለን እንጀምራለን ከየልጆችና እናቶች መርዳት ያስፈልጋል። እኔ አሁን ስምንት ልጆች አለን ላልነኝ ነው። የራስሽ ስምንት ልጆች መጀመሪያ ጊዜ የሶስት ልጆች አዶፕት እሺ ልጆችን በጉዲ ፈቻ ማሳደግ ጀመር? ልጆች ወስደሽ? አዎ። በዛ ሰአት ከየሶስት ልጆች በኋላ ብዙ ሌላ ሰዎች እርዳታ ያስፈልጋል። ስለዚህ ይሄ ሴቶች፣ ይሄ ልጆች ዴኬር ያስፈልጋል። ሌላ ነገር ቤት ያስፈልጋል፣ ምግብ ምናምን ምናምን፣ ጸሎት ያስፈልጋል። ስለዚህ ግሬስ ሴንተር እንደዚህ ይስራል። It began um, with a very simple prayer, me asking God to provide people to help me with the center after He had given me a vision of what it looked like. ይህንን ራእየን የሰጠኝን እግዚአብሔርን ደግሞ እውን እንዳደርገው የሚረዱኝን ሰዎች አንተው ስጠኝ ብዬ ጸለይኩበት አለች። ከዚያም በጊዜው ኢትዮጵያ ይኖሩ የነበሩ አውስትሬሊያውያን ጓደኞቼ ጋር ደወልኩ። ግሬስ ማዕከልን ስናቋቁም ረዱን። ላለፉት ስምንት አመታት ስራውን በማካሄድም እየረዱኝ ነው ብላለች። መጀመሪያ በ19 አመቷ በሚስዮናዊነት ወደ ጓቴማላ መሄዷን በማስከተልም ኢትዮጵያን ጨምሮ ወደ ተለያዩ የአፍሪቃ ሀገሮች ከተዘዋወረች በኋላ ተመልሳ ኢትዮጵያ መሄዷን ከዚያም በ25 አመቷ የጉዲፈቻ ልጆቿ መቀበል እንደጀመረች አጫውታኛለች። አቶ ሰፊ ነው የግሬስ ማዕከልን ስራ ሰፋ አድርጎ ያብራራልናል። ቆንጂት፣ በቅድሚያ በጣም አመሰግናለሁ። ግሬስ ሴንተር ከስምንት አመት ወዲህ በፊት በክራይ ቤት ነበር የሚኖረው። አሁን የባህር ዳር ከተማ ቦታ በነጻ ሰጥቶን አሳችን ማዕከል ገንብተን ከክራይ ነጻ ወጥተናል። ግሬስ ሴንተር የሚያተኩረው በኢትዮጵያ የውጭ ሀገር ጉዲፈቻን በመቃወም ሀገር ውስጥ ልጆች በአካባቢያቸው ከወላጆቻቸው ጋር እየተማሩ ሀገራቸውን ሳይለቁ እናት ችግር ነገር ካልገጠማት በስተቀር ልጇን አሳልፍ አሰጥም እና እናትና ልጅን አንድ ላይ አድርጎ የጤና እና የህጻናት ማዋያ የትምህርት የምግብ የመጠለያ የአልባሳት፣ እነዚህ ከተሟሉ እናት ልጇን ለማሰጥ፣ ይህንን ፕሮግራም መጀመር አለብን ብሎ ግሬስ አሁን በጣም ብዙ ተጠቃሚዎች አሉን። እናቶች ከዛ በፊት ወደዛ ከመምጣታቸው በፊት ምን ሁኔታ ላይ ነበሩ የሚለውን ያጠናል። ከዛ በኋላ አካባቢውን እንዲለምዱት ስልጠና ይሰጣል። ከዛ በኋላ ልጆቹ የትምህርት ፕሮግራም ይሰጣል። የሕክምና ፕሮግራም ስሞል ቢዝነስ ፕሮግራም አለን። ህጻናት ሙያ ፕሮግራም አለ። አሁን እንዲያውም የራሱን ግሬስ አካዳሚ የሚባል የራሱ ትምህርት ቤት ጀምሯል። የተማሪዎቻችን ቁጥር እየበዛ ስለመጣ ራሳችን በመንግስት ካሪኩለም በማጣጣም የተሻለ ፕራክቲካል የሆነ ትምህርት ለመስጠት። ከዛ ውጭ ሌላ ግሬስ የሚሰራው የባህር ዳር ከተማ የሴቶችና ወጣቶች መካከል እንደ ሚኒስትር ቢሮ የምትሰሩት ስራ በጣም ብዙ ስለሆነ የምንጠይቃችሁን ሁሉ ስራ ስለምትሰሩ እስር ቤት ውስጥ ህጻናት አሉ፣ በክልላችን ከእናቶች ጋራ አብረው የታሰሩ ወይም እዛው የተወለዱና እነሱ ላይ ስ ብትሰሩ ብለው ጠየቁን። እኛ እንዲያውም አናውቅም ነበር እንደዛ እንዳለ። በደስታሽ ብለን በህጻናትና እናቶች እስር ቤት ውስጥ ያሉ ህጻናት ላይ ሌላ ተጨማሪ ፕሮግራም ያልነበረ እሱን ወስደን አንድ አራት አመት ሆኖታል። ምንድ ነው የምናደርገው? መጀመሪያ ብዛት አላቸው፣ እንደዚህ በእንደዚህ አይነት የሚኖሩ በእስር ላይ ያሉ ሴቶችና ልጆቻቸውም እስር ቤት ውስጥ ያሉ፣ በምንስ ምክንያት ነው ልጆቹ እስር ቤት የሚሆኑት? እንግዲህ በሁለት ምክንያት ነው። አንደኛው እናቶቹ ነፍሰ ጡር እያሉ እዛው ይታሰራሉ። ሁለተኛው በአካባቢ በሚነሳ ግጭት፣ ለልጆቹ ደህንነት ሲባል ወይም የሚንከባከባቸው ሰው ባለመኖሩ ከቤተሰብ ጋር አብረው እስር ቤት ይሄዳሉ። ብዛታቸው ባህር ዳር ያሉት ቁጥሩን እርግጠኛ ባልሆንም አስራ ባህር ዳር ኢአማራ ሪጅን ወደ ስልሳ ሰባት ስልሳ ስምንት ልጆች ትምህርት ቤት እኛ ትምህርት ቤት እኛ ሌላ ህጻን ጦጫለን እና ለእነሱ ህጻናት የትምህርት ፕሮግራም እንሰጣለን። ከእስር ቤቱ ውጭ ያለውን ኑሮ አያውቁትም ነበረ እና ምን መሆን ነው የምትፈልግ ብለን ስንጠይቅ አንድ ህጻን ጥያቄውን አላውቀውም ነው ያለው። ምን ማለታችሁ ነው? እና እነዚያ ልጆች ከእስር ቤት ውጭ ወደ ኮሚኒቲ እየወሰድን የፊልድ ትሪፕ ያደርጋሉ። አካባቢ ጎበኛሉ። ወጥተው ከማህበረሰቡ ጋር ምግብ ይመገባሉ፣ ትምህርት ቤት ይሄዳሉ። እንደገና ህጻናት መጫወቻ ማዕከል እዛው ተገንብቶላቸዋል፣ እየ እየሰራን ነው። እናቶቻቸው በምን ምክንያት የታሰሩ ናቸው? እነዚህ ልጆች በተለያየ ምክንያት ለምሳሌ በምን ማለት ነው እንግዲህ ው በወላጆች በጠብ በደም ደም መመላለስ በሚባል ነገር በብዛት እንደዛ የቤተሰብ ግጭታ። እናንተ ይህንን ስራ መስራት ከጀመራችሁ ወዲህ ቀደም ብሎ አቶ ሰፊ ነው ኮሌጅ ደረጃም የደረሱ ልጆች አሉን ብለህ ነበር። እስኪ አንድ ሁለቱን ምን ደረጃ ላይ እንዳሉ እንደው ጎላ ብለው የሚታየውም ትገልጽልን። ለምሳሌ በመቀለ ዩኒቨርሲቲ በኢንጂነሪንግ የአራተኛ አመት ተማሪ አለን። ደብረ ታቦር ደግሞ በሜዲካል ስኩል የአካል ጉዳተኛ የሆነች ልጅ በጣም ጎበዝ ልጅ፣ እንዲያውም በዊልቸር የምትሄድ ልጅ እሷም አለችን። ሌላ እናንተ ጋ ነው ያደገችው? አይ ትልቅ ከሆነች በኋላ ነው ት የመጣች ወደ ድርጅቱ። ግን እኛ ነን የምናስተምራት። አሁን ሌላ አንዲት ልጅ ከአክስቷ ጋር ትኖር የነበረች ልጅ በእኛ ድርጅት ስፖንሰርሺፕ አግኝታ ስትሪት ኤ በማምጣት በአማራ ክልል ጎበዝ ከሚባሉ ተማሪዎች አንዷ ሆና አሁን ዩኒቨርሲቲ ውስጥም በሜዲካል ነው የምታጠናው እዛም ቢሆን የመጀመሪያ ቀዳሚ ተማሪ ሆና ሁልጊዜ በኖት እናገኛለን። እና እሷ ከጨረሰች በኋላ ሜዲካል የመረጠችበት ምክንያትም ተመልሳ መታወቅ፣ ግሬስን ማገልገል ስለምትፈልግ ነው። እና በሌላም በኮምፒውተር ቴክኖሎጂ የተማሩ በጣም ብዙ ተማሪዎች አሉ። የግሬስ ማዕከል መስራቾችን ወይዘሮ ምሕረትንና አቶ ሰፊነውን እናመሰግናለን። ቀሪውን ውይይት በሚቀጥለው ሳምንት እናቀርባለን። አሁን አንድ የፕሮግራም ማስታወቂያ አለን። ለጥያቄው መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ጥያቄውን እንዲልኩ ይጋብዛል። ርዕሶቹ የሰሞኑ ንቅዘት ወይም ሙስና፣ የቀረጥ አሰባሰብ የሚሉ ይሆናሉ በእነዚህ ዙሪያ ጥያቄዎች ካሏችሁ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ጥያቄዎቻችሁን እስከ ነገ ማለዳ ባለው ጊዜ ላኩልን። አለበለዚያም የስልክ ቁጥራችሁን አሳውቁን። ለጥያቄዎቻችሁ ሙያዊ መልስ የሚሰጡን የኢትዮጵያ ንግድ ምክር ቤት ፕሬዚደንት የነበሩት የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው። ለጥያቄው መልስ ክብራትና ክብራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቴክኒሻኑ ከርቲስ ባይንም፣ ፕሮዲሰሩ ንጉሱ ታምሬ እንዲሁም አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።